የአፍሪካ ዋንጫ በብዙ ውዝግብ እንደታጨቀ ሆኖ ዛሬ ይጀምራል ይለናል ግርማቸው ከበደ። አስተናጋጅዋ ግብጽ ከዚምባብዌ ከምሽቱ አምስት ሰዓት በኢትዮጵያ አቆጣጠሩ ይጫወታሉ። ወደ ግርማቸው ዘገባ እንለፍ። ባለፉት ሁለት ሳምንታት እንደ አፍሪካ እግር ኳስ ኮንፌዴሬሽን ያወዛገበ አህጉራዊ የእግር ኳስ አስተዳዳሪ የለም። የኮንፌዴሬሽኑ ፕሬዝዳንት አህመድ አህመድ ለዓለም አቀፉ እግር ኳስ ማህበራት ፌዴሬሽን ፊፋ ጠቅላላ ጉባኤ ለመሳተፍ ወደ ፈረንሳይ ተጉዞ በነበረበት ወቅት በፖሊስ ታሰሩ። በሙስናና ውልን ለብቻቸው በማፍረስ በሚል የተያዙት አህመድ አህመድ በፖሊስ ጥያቄ ከቀረበላቸው በኋላ ተለቀዋል። ነገር ግን አሁንም ከውዝግብ አላመለጡም። ላለፉት ወራት በሙስናና ስልጣንን ያላግባብ በመጠቀም በስራ አስፈጻሚ አባሎቻቸው ጭምር ክስ ሲቀርብባቸው የቆዩት ፕሬዚዳንቱ የአህጉሪቱን እግር ኳስ የመምራት ብቃት የላቸውም እየተባሉም ሲታሙ ቆይተዋል። በዚህም በያዝነው ሳምንት የፊፋ ዋና ጸሐፊ የሆኑት ፋትማ ሳሙራ የፊፋ የአፍሪካ ተወካይ ሆነው ለስድስት ወራት እንዲሰሩ ተወስኗል። ዋና ጸሐፊዋ ፋትማ የሀገሪቱ እግር ኳስ አስተዳዳሪ ያለበትን ደረጃ ይገመግማሉ፣ ለውጦችንም ይከታተላሉ ተብሏል። ይህም ለመጀመሪያ ጊዜ 24 ቡድኖችን የሚያሳትፈውን ውድድር ካፍ ለመምራት ይችላል የሚል ጥያቄን የሚያነሱ ሰዎች እንዲፈጠሩ አድርጓል። በአፍሪካ ዋንጫ ያለው ውዝግብ ግን በዚህ አላበቃም። ውድድሩ የቴሌቪዥን ተመልካች ለመሳብ በሚል በተለምዶ ከሚካሄድበት ጥር ወር ወደ ሰኔ ወር በመለወጡ ቅር ያላቸው ወገኖችም አሉ። ወቅቱ በሰሜን አፍሪካ ከባድ ሙቀት፣ ከሳራ በታች ባሉ ሀገራት ደግሞ ከፍተኛ ዝናብ የሚኖሩበት በመሆኑ ለውድድር አይመችም ይላሉ። ተቃውሞውን ካቀረቡት መካከል ደግሞ የዓለም ፕሮፌሽናል ተጫዋቾች ማህበር የሆነው ፊፍ ፕሮ ይገኝበታል። በግብፅ 40 ዲግሪ ሴንቲግሬድ የሚደርሰው ሙቀት ለተጫዋቾች ጤና ጥሩ አይደለም የሚል ቅሬታ አሰምቷል። ከ13 ዓመታት በኋላ ወደ ሰሜን አፍሪካ ሀገር አስተናጋጅነት በተመለሰው ውድድር ኢትዮጵያዊ በአምላክ ተሰማ በዋና ዳኝነት የሚሳተፍ ሲሆን የኢትዮጵያ ቡናው ሁሴን ሻባኒ ብሩንዲን፣ የአዳማ ከተማው ሮበርቶ ዶንካራ ዩጋንዳን፣ የድሬዳዋው ኢቲማኒ ኩሚኔ ናሚቢያን፣ እንዲሁም የቅዱስ ጊዮርጊሱ ፓትሪክ ማታሲ ኬንያን ወክለው በአፍሪካ ዋንጫ ይፎካከራሉ። የውድድሩ አሸናፊ ደግሞ አራት ነጥብ አምስት ሚሊዮን ዶላር ያገኛል።